ኤስ ቢ ኤስ ሬዲዮ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ሜልበርን ሆቴል ውስጥ ተገለው ይጠበቁ የነበሩ ጥገኝነት ጥያቄዎች በኮሮና ቫይረስ ተጠቁ። በወርሃ ዲሴምበር ሙሉ ክትባት የተከተቡ አውስትራሊያውያን ወሸባ ሳይገቡ ወደ ኩዊንስላንድ እንዲገቡ ተፈቀደ። ፓውላ ባዶሳ የሴቶች ቴኒስ ማኅበር አንድ ሺህ ኩነት ላይ ለመጀመሪያ ጊዜ ተወዳድራ ለሻምፒዮናነት በመብቃት ሦስተኛዋ ቴኒስ ተጫዋች ሆነች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በሜልበርን ፓርክ ሆቴል ታግተው ያሉ ሦስት ጥገኝነት ጠያቂዎች በኮቪድ-19 ተያዙ። የአውስትሬልያ ጥገኝነት ጠያቂዎች እርዳታ ማዕከል ዳይሬክተር ያና ፋቬሮ ጥገኝነት ጠያቂዎቹ በተጨናነቀ ሁኔታ መኖር፣ የሥነ ንጽህና ጉድለት፣ የክትባት መጠን ቁጥር ዝቅተኛ መሆን ለወረርሽኙ ተጋቦት አስባብ መሆኑን ተናግረዋል። የአውስትሬልያ የድንበር ኃይል ታጋቾቹ የኮቪድ-19 የጥንቃቄ ፕሮቶኮሎችን በጠበቀ መልክ እንዲቆዩ መደረጉን ገልጧል። የቪክቶሪያ እንደራሴ ዳንኤል አንድሩስ የዓለም አቀፍ መንገደኞች በቀጣዮቹ ሳምንታት ውስጥ ወደ ሜልበርን ሲመጡ በሆቴል ወሸባ ፈንታ ቤት ውስጥ ራሳቸውን አግለው እንዲቆዩ እንደሚደረግ አስታወቁ። ቪክቶሪያ በዛሬው ዕለት 1903 ሰዎች በቫይረስ ተይዘውባታል፣ ሰባት ሰዎች ሕይወታቸውን አጥተዋል። ቪክቶሪያ ላይ ተጥለው ያሉ ገደቦች ሐሙስ ኦክቶበር 21 እኩለ ሌሊት ላይ ይረግባሉ። የኮቪድ-19 ኮማንደር ጄሮም ዋይመር የወሸባ የቆይታ ጊዜን አስመልክተው ሲያስረዱ ሙሉ ክትባት የተከተቡና በቫይረስ ከተያዘ ግለሰብ ጋር የቅርብ ንክኪ ያሎት ከሆነ ወሸባ እንዲገቡ ግድ የሚሰኙት ለሰባት ቀናት ብቻ ይሆናል። በቫይረስ ከተያዘ ሰው ጋር የቅርብ ንክኪ የነበሩት በሥራ ቦታ ከሆነና ሙሉ ክትባት የተከተቡ ከሆነ ከሐሙስ ጀምሮ ወሸባ መግባት የሚገባው ለአስራ አራት ቀናት መሆኑ ቀርቶ ለሰባት ቀናት ይሆናል ብለዋል። በሌላም በኩል ንግድና ምክር ቤቶች ከቤት ውጭ ያሉ ንግዶችን ለማቋቋም 545 ሚሊዮን ዶላርስ በቪክቶሪያ መንግሥት በኩል ተመድቧል። ሙሉ ክትባት የተከተቡ አውስትሬሊያውያን ከዲሴምበር ጀምሮ ያለ ወሸባ ወደ ኩዊንስላንድ መሄድ ይችላሉ። እንደ ራሴ አነስቴዥያ ፓለሼ ኩንስላንድ ውስጥ በዲሴምበር 17 ሙሉ ክትባት የተከተቡ ነዋሪዎች ቁጥር 80 ፐርሰንት እንደሚደርስ ተናግረዋል። የኩንስላንድ ነዋሪዎች በኖቬምበር 19 የመጀመሪያው ዙር 70 ፐርሰንት ሙሉ ክትባት እንደሚከተቡ ይጠበቃል። ይሁንና ወይዘሮ ፓለሼ ምናልባትም የሙሉ ተከታቢዎች ቁጥር ከታሰበው ቀን ቀደም ሊልም እንደሚችል ጠቁመዋል። ዛሬ ሰኞ ኦክቶበር 18 የኒው ሳውዝ ዌልስ ተማሪዎች ወደ ትምህርት ቤት ተመልሰዋል። የ12ኛ አንደኛ ክፍልና የመዋለ ሕፃናት ተማሪዎች ወደ ትምህርት ክፍሎቻቸው የተመለሱ ሲሆን የተቀሩት በሚቀጥለው ሳምንት ይመለሳሉ። ኒው ሳውዝ ዌልስ ውስጥ በዛሬ 2265 ሰዎች በቫይረስ ሲጠቁ የአምስት ሰዎች ሕይወት አልፏል። የደቡብ ታዝማኒያና መዲናይቱ መዲናዊቱ ሆባርት ዛሬ ምሽት ከስድስት ሰዓት ጀምሮ ተጥሎባቸው የነበሩ ገደቦች ተነስተዋል። ለሰባ ሁለት ሰዓታት የቆዩት ገደቦች የተጣሉት ባለፈው አርብ ምሽት ነበር። ይሁንና እንደ ራሴ ፒተር ገትዊን የተወሰኑ ገደቦች ቢነሱም የፊት ጭምብል ማጥለቅ ግና እንደሚቀጥል አስታውቀዋል። የናሽናልስ ፓርቲ በቅርቡ የዚሮ አየር ብክለት ስምምነት ላይ እንደሚደርስ ያለውን ተስፋ ገለጠ እሁድ ኦክቶበር 17 አራት ሰዓታት የፈጀ የአየር ንብረት ኢላማዎች ንግግር ሳይሳካ በመቅረቱ የሁለተኛ ዙር ንግግር በማድረግ ለስኬት ለማብቃት ጥረት እየተደረገ ነው። የኤነርጂ ሚኒስትር አንገስ ቴለር የሊብራልና ናሽናልስ ፓርቲዎች የሬጂናል ሥራዎችና እንደ ማዕድንና ግብርና ለመሳሰሉ አዘቦታዊ ኢንዱስትሪዎች ጥበቃ እንደሚደረግ ተናግረዋል። በሌላ በኩል ግና የሊበር መሪ አንቶኒ አልበኒዚ የአየር ብክለት ኢላማ በድንጋጌ መጽደቅ እንደሚገባው ሲናገሩ፣ በጥቂት የናሽናልስ ፓርቲ ታጋጅ የሆነ መንግስትና አገራለን በ2050 የአየር ብክለትን ዜሮ ማድረስን ጨምሮ የአየር ንብረት ለውጥ ግብር የአውስትሬሊያ ምጣኔ ሀብት ጥቅም መሆኑን እናውቃለን። እዛ ለመድረስም ማለፊያ መንገዱ ያ ነው ብለዋል። ይህ በእንዲህ እንዳለም የግል ምክር ቤት አባሏ ዛሊ ስቴጋል የአውስትሬሊያ አየር ብክለት ኢላማ 60 ፐርሰንት እንዲሆን አማራጭ አዲስ ረቂቅ ሕግ አቅርበዋል። የሥራ ሽግግርና ውህደት እርምጃን የሚያከናውን አንድ የአየር ብክለት ለውጥ ኮሚሽን እንዲቋቋምም አማራጭ ሐሳብ አቅርበዋል። የኒውዚላንድ ትልቋ ከተማ የሆነችው ላይ ተጥሎ ያለው የኮቪድ-19 ገደቦች በሁለት ሳምንታት ተራዘሙ። ጠቅላይ ሚኒስትር ጄሲንዳ አርን ተጨማሪ ስልሳ ሰዎች በቫይረስ መጠቃታቸውን ተከትሎ የደረጃ ሶስት ገደቡ ኦክላንድ ላይ እንዲራዘም መደረጉን ገልጠዋል። ፓውላ ባዶሳ በኢንዲያና ዌልስ የሴቶች ቴኒስ ማኅበር አንድ ሺ ኩነት ላይ ለመጀመሪያ ጊዜ ተወዳድራ በማሸነፍ ሦስተኛዋ ተጫዋች ሆናለች። ስፔናዊቷ ተጫዋች ለድል የበቃችው የቀድሞዋን የሴቶች ቴኒስ በዓለም አንደኛ ደረጃን ይዛ ከነበረችው ቪክቶሪያ አዛርኔካ ጋር ሰባት ስድስት ሁለት ስድስት ሰባት ስድስት በሆነ ፈታኝ ግጥሚያ ነበር። ከባዶሳ በፊት ለመጀመሪያ ጊዜ ተጫውተው ለሻምፒዮናነት የበቁት በ2019 ቢያንካ አንደርስኩ አንደሮስኩና በ1999 ሴሬና ዊሊያምስ ናቸው። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸረፋል። አንድ የአውስትሬሊያ ዶላር 34 ኢትዮጵያ ብር ከ7 ሳንቲም ይዘረዘራል። ቀጠልን። የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ይዘንባል። ዝቅተኛ 13 ከፍተኛ 20 አድላይድ ፀሐማ ሆነው ይውላል። ዝቅተኛ 9 ከፍተኛ 25 ሜልበርን ቀላል ካፍያ ሊጥል ይችላል። ዝቅተኛ 9 ከፍተኛ 18 ሆባርት ብራ ይሆናል። ዝቅተኛ 7 ከፍተኛ 13 ካምብራ ካፍያ ይባራል። ዝቅተኛ 8 ከፍተኛ 8 18። ሲድኒ ብራ ይሆናል። ዝቅተኛ 14 ከፍተኛ 23። ብሪስበን ብራ ይሆናል። ዝቅተኛ 16 ከፍተኛ 28። ዳርዊን ሊያካፋ ይችላል። ዝቅተኛ 27 ከፍተኛ 35። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ሜልበርን ሆቴል ውስጥ ተገልለው ይጠበቁ የነበሩ ጥገኝነት ጠያቂዎች በኮሮና ቫይረስ ተጠቁ። በወርሃ ዲሴምበር ሙሉ ክትባት የተከተበው አውስትራሊያውያን ወሸባ ሳይገቡ ወደ ኩዊንስላንድ እንዲገቡ ተፈቀደ። ፓውላ ባዶሳ የሴቶች ቴኒስ ማኅበር አንድ ሺህ ኩነት ላይ ለመጀመሪያ ጊዜ ተወዳድራ ለሻምፒዮናነት በመብቃት ሦስተኛዋ ቴኒስ ተጫዋች ሆነች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or